ስፖርት ጤና ይስጥልኝ አድማጮች፣ እንደምንሰንብታችኋል። በእንግሊዝ ፕሪሚየር ሊግ ማንቸስተር ሲቲ ከባድ ሽንፈት ገጥሞታል። በጀርመኑ ቡንደስሊጋ ቦሩሲያ ዶርትሙንድ ከታች ባደገ ቡድን ነጥብ ጥሏል። በስፔን ላ ሊጋ ቪላሪያል ኃያሉ ሪያል ማድሪድና ባርሴሎናን ቀድሞ በደረጃ ሰንጠረዡ ከላይ ጉብ ብሏል። በጃፓኑ የመኪና ሽቅድም ድም ሉዊስ ሃሚልተን አሸንፏል። የፊፋው ሴፕ ብላተር ላይ ጫናዋ ይሏል የሙስና ቅሌቱ በሚሼል ፕላቲኒ ላይም እያንጂ አበበ ነው። አብራችን ቆዩ። በጀርመን ቡንደስሊጋ ቦሩሲያ ዶርትሙንድ ዘንድሮ አጀማመሩ ላይ ካሳየው ግስጋሴ ገታ ያለ ይመስላል። የቀድሞ አሰልጣን የርገን ክሎፐን በተኳቸው ቶማስ ቱሽል የሚመራው ቦሩሲያ ዶርትሙንድ በዚህ የውድድር ዘመን ከሶስት ግብ ባነሰ ልዩነት ላለመሸነፍ ቆርጦ የተነሳ ይመስል ነበር። ይህ ቁርጠኝነት ግን እስከ ባለፈው ሳምንት ድረስ ብቻ ነው የዘለቀው። ዘንድሮ ደካማ ሆኖ በደረጃ ሰንጠረዡ ከታች ከሚገኘው ሆፍናይም ጋር ባለፈው ሳምንት አንድ እኩል አቻ ተለያይቷል። በእርግጥ ቦሩሲያ ዶርትሙንድ በአዲሱ አሰልጣኝ ቶማስ ቱሽል አመራር እስካሁን ባደረጋቸው 13 ግጥሚያዎች አንድም ጊዜ አልተሸነፈም። ከታች ወደ ቡንደስሊጋው ካደገው ዳርምሽታት ጋር ትናንት ባደረገው ጨዋታ ሁለት እኩል በመለያየት ነጥብ ተጋርቷል። የቱርክ ዝርያ ያለው የቦሩሲያ ዶርትሙንዱ አማካኝ ኢካይ ጉንድዋን ዳርምሽታት ጠንካራ ተፎካል አማካሪ እንደነበር ገልጧል። ለእኛ እጅግ ሲበዛ መራራ ሽንፈት ነው። ምክንያቱም በሁለተኛው አጋማሽ ሲበዛ እልህ አስጨራሽ ጨዋታ ነበር የተጫወት ነው። ዳር ምሽታቶችም ቢሆኑ እጅግ በቆራጥነት እየተጫወቱ በጥንካሬ ተከላክለዋል። በመጀመሪያው አጋማሽ ምንም ማድረግ ባንችልም፣ በሁለተኛው አጋማሽ የተሻለ ለመጫወት ሞክረናል። ግን በመጨረሻው ሰዓት እጅግ በሚያናድድ መልኩ ስጦታን ያበረከትንላቸው ድል ነው ከእጃችን ያመለጠው። ዶርትሙንድ አቻ ሲለያይ ይህ ሁለተኛው ሆኖ ተመዝግቦበታል። ከታች ያደገው ዳር ምሽታት እስካሁን እጅ የሰጠው ለባየር ሚንሽን ብቻ ነው። ባየር ሚንሽን ከትናንት በስቲያ ባየር ሌቨርኩዘን ቬርደር ብሬመንን ባሸነፈበት የግብ መጠን ማይንስን ሶስት ለምንም በመሸኘት የደረጃ ሰንጠረዡን ተቆጣጥሮታል። ለሻምፒዮንስ ሊግ የመልስ ጨዋታውን ከክሮሽያው ዲናሞ ዛግሬብ ጋር ማክሰኞ በሜዳው የሚያካሄደው ባየ ሚንሽን 21 ነጥብ በመሰብሰብ በቡንደስ ሊጋው አንደኛ ደረጃ ላይ ሰፍሯል። ባለፈው ሳምንት በግብ ልዩነት ብቻ ከስሩ አድርጎት የነበረው ቦሩሲያ ዶርትሙንድን አሁን በሦስት ነጥብ በልጦታል። የሁለቱ ቡድኖች የሚቀጥለው እሁድ ፍልሚያ በብዙዎች ዘንድ በጉጉት ይጠበቃል። ጨዋታው በባየ ሚንሽን አሊያንስ አሬና ስታዲየም ይካሄዳል። ሃምቡርግን በአንድ ብቸኛ ግብ ያሸነፈው ሻልከ ከቦሩሲያ ዶርትሙንድ በአንድ ነጥብ ብቻ ተበልጦ በሶስተኛ ደረጃ ላይ ይገኛል። 16 ነጥብ አለው። ሆፍናይም አውስቡርግን፣ እንዲሁም ቦሩሲያ ሚንሽን ግላድባህ ሽቱትጋርትን ሶስት ለአንድ አሸንፏል። ቅዳሜ ዕለት ሃኖቨር ከቮልስቡርግ እንዲሁም ትናንት ሄርታ ቤርሊን ከአይንትራክት ፍራንክፉርት ጋር አንድ እኩል በመለያየት ነጥብ ተጋርቷል። በእንግሊዝ ፕሪምየር ሊግ ጨዋታ ባለፈው ሳምንት የመጀመሪያ ሽንፈቱን የቀመሰው ማንቸስተር ሲቲ የውድድር ዘመኑ ከተጀመረ ለሁለተኛ ጊዜ ሽንፈት ገጥሞታል። የማንቸስተር ሲቲ የቅዳሜው ዳግም ሽንፈት ለደጋፊዎቹ መሪር የሚባል ነው። በቶትናም ሆትስፐር አራት ለአንድ በሆነ ሰፊ ልዩነት የተረታው ማንቸስተር ሲቲ ለስድስት ሳምንታት ተቆጣጥሮት የነበረውን የደረጃ ሰንጠረዥ ገስግሶ ለመጣው ጎረቤቱ ማንቸስተር ዩናይትድ አስረክቧል። በቅዳሜው ጨዋታ ማንቸስተር ሲቲ በደረሰበት ከባድ ሽንፈት ሲሸማቀቅ፣ ማንቸስተር ዩናይትድ ሰንደርላንድን 3 ለ0 በሆነ የሰፋ ልዩነት ድል በመንሳት ተኮፍሷል። ለማንቸስተር ዩናይትድ የመጀመሪያው አጋማሽ መደበኛ ሰዓት አልቆ በተጨመረው አራተኛው ደቂቃ ላይ ሜምፊስ ዴፔይ የመጀመሪያውን ግብ አስቆጥሯል። ዋይኔ ሮኒ በ46ኛው ደቂቃ ሁለተኛዋን ከመረብ አሳርፏል። ሦስተኛዋን የማሳረጊያ ግብ በዘጠናኛው ደቂቃ ያስቆጠረው ጁዋን ማታ ነው። ሊቨርፑል በጄምስ ሚልነር እና በዳንኤል ስቱሪጅ ሁለት ግቦች አስቶን ቪላን 3 ለ2 በመርታት ብዙም አለመራቁን አሳይቷል። በፕሪምየር ሊጉ የሳምንቱ ማሳረጊያ ጨዋታዎች እንደ አርሰናል በግብ የተንበሸበሸ ቡድን የለም። ሌስተር ሲቲን 5 ለ2 በማሸነፍ የግብ ጎተራ አድርጎታል። ሌስተር ሲቲ በጃሚ ቫርድሊ ግብ መሪነቱን ይዞ ነበር። ሆኖም የመጀመሪያዋ ግብ ከተቆጠረች ከአምስት ደቂቃ በኋላ አርሰናልን አቻ የምታደርገዋን ግብ በ18ኛው ደቂቃ ቴዮ ዋልኮት ከመረብ ማሳረፍ ችሏል። አሌክሲስ ሳንቼዝ በ33ኛው፣ 57ኛው እና 81ኛው ደቂቃዎች ሶስት ግቦችን በማስቆጠር ሄትሪክ ሰርቷል። ኦሊቨር ጂሮች መደበኛ ጨዋታው ተጠናቆ በባክነው ሦስተኛ ደቂቃ ላይ አምስተኛዋን ግብ ከመረብ አሳርፏል። ለሌስተር ሲቲ ሁለተኛዋን ግብ በ89ኛው ደቂቃ ላይ ያስቆጥረው ጃሚ ቫርትሊ ነው። የጆዜ ሞሪኖ ቸልሲ ግን በነጥብ ከማንቸስተር ዩናይትድ በእጥፍ አሽቆልቁሏል። ቅዳሜ ዕለት ከኒውካስል ጋር ሁለት እኩል በመውጣት ነጥብ ተጋርቷል። ሳውስሃምተን ስዋንሲ ሲቲን ሶስት ለአንድ ማሸነፍ ችሏል። ቦመስ በስቶክ ሲቲ ሁለት ለአንድ ተሸንፏል። ዌስትሃም ዩናይትድ እና ኖርዊች ሲቲ ሁለት እኩል በመውጣት ነጥብ ተጋርቷል። ትናንት ክሪስታል ፓላስ ዋትፎርድን አንድ ለባዶ ረቷል። በዚህ መሰረት የደረጃ ሰንጠረዥን ማንቸስተር ዩናይትድ በ16 ነጥብ ይመራል። ማንቸስተር ሲቲ በ15 ይከተላል። አርሰናል 13 ነጥብ አለው፣ ግን በዌስትሃም ዩናይትድ በግብ ክፍያ ተበልጦ አራተኛ ደረጃ ላይ ነው። ሊቨርፑል በ11 ነጥብ 8ኛ፣ ቼልሲ በ8 ነጥብ 15ኛ ደረጃ ላይ ናቸው። በቼልሲ በ6 ነጥብ የሚበለጠው ሰንደርላንድ የደረጃ ሰንጠረዡ ግርጌ 20ኛ ላይ ይገኛል። ዛሬ ከሊቨርፑል በአንድ ደረጃ ዝቅ የሚለው ኤቨርተን ከቼልሲ በአንድ ደረጃ ከፍ ከሚለው ዌስት ብሮሚች አልቢኖ ጋር ይጋጠማል። በስፔን ላ ሊጋ ቅዳሜ ዕለት ባርሴሎና ላፓልማን ሁለት ለአንድ አሸንፏል። ሪያል ማድሪድ ከማለጋ ጋር ያለምንም ግብ ነጥብ ተጋርቷል። ትናንት ዴፖርቲቮ ላኮሩና ኤስፓኞላን እንዲሁም ጌታፌ ሌቫንቴን በተመሳሳይ ሶስት ለምንም ድል አድርጓል። የደረጃ ሰንጠረዡን ቪላ ሪያል በ16 ነጥብ ይመራል። ባርሴሎና 15 ነጥብ አለው፣ ሁለተኛ ነው። ሪያል ማድሪድ በ14 ነጥብ ይሰልሳል። የባርሴሎናው አጥቂ ሊዮኔል ሜሲ ግራ ጉልበቱ ላይ በደረሰበት አደጋ ለሚቀጥሉት ሰባትና ስምንት ሳምንታት እንደማይሰለፍ ተገልጧል። የመኪና እሽቅድድም በጃፓኑ የፎርሙላ አንድ መኪና እሽቅድምድም ትናንት የብሪታንያው ሌዊስ ሃሚልተን በመርሴዲስ አሸናፊ ሆኗል። የፌራሪ አሽከርካሪው ጀርመናዊው ኒኮ ሮዝበርግ ሁለተኛ ሲሆን፣ ሌላኛው የፌራሪ አሽከርካሪ ፊንላንዳዊው ኪም ራይኮነን ሶስተኛ በመሆን ውድድሩን አጠናቋል። የሜዳ ቴኒስ በሜዳ ቴኒስ የውሃኑ የሴቶች ፉክክር ሰርቢያይቱ የሌና ያንኮቪች የብሪታንያዋ ሄተር ዋትሰንን 63 26 ና 63 አሸንፋታለች። በወንዶች የዓለም የሜዳ ቴኒስ ግጥሚያ ሰርቢያዊው ኖቫክ ጆኮቪች በነጥብ እየመራ ነው። የስዊዘርላንዱ ሮጀር ፌዴሬር ይከተሏል። የብሪታንያው አንዲ ሙራይ ሶስተኛ ነው። አሁን ደግሞ አድማጮች አጠር አጠር ያሉ የስፖርት ዘገባዎችን እናቀርብላችኋለን የቦሩሲያ ዶርትሙንዱ ጋቦናዊው ፒየር ኤሜሪክ አውባሚያንግ በሰባት የቡንደስሊጋ ተከታታይ ጨዋታዎች በሁሉም ግብ በማስቆጠር የቡንደስሊጋውን ክብረ ወሰን ሰብሯል። እስካሁን በአምስት ተከታታይ ጨዋታዎች በሁሉም ግብ በማስቆጠር ክብረ ወሰን ይዘው የነበሩት እንደ ጎርጎሪዮስ አቆጣጠር በ1994 ፍሬዲ ቦቢች እና በ2009 ስቴፋን ኪስሊንግ ነበሩ። ቡንደስሊጋውን ግን በአሁኑ ወቅት በአስር ግቦች የሚመራው የባየር ሚንሽኑ ሮበርት ሌቫንዶቭስኪ ነው። ጋቦናዊው ፒየር በ9 ግቦች ይከተላል። ሌላኛው የባየር ሚንሽኑ ቶማስ ሚለር ስድስት ግቦችን ከመረብ አሳርፏል። የዓለም አቀፉ የእግር ኳስ ማኅበራት ፌዴሬሽን በእንግሊዝኛ መጻሩ ፊፋ ፕሬዝዳንት የ79 ዓመቱ ሴፕ ብላተር ገቡበት የተባለው የሙስና ቅሌት በፍጥነት ከሥልጣናቸው ሊያስነሳቸው ሳያስገድዳቸው እንዳልቀረ ተገለጠ። ሴብ ብላተር የካቲት ወር ላይ ስልጣን እንደሚለቁ ቀደም ሲል ተገልጧል። የአውሮጳ እግር ኳስ ማኅበር ፕሬዚዳንት ፈረንሳዊው ሚሼል ፕላቲኒም የዛሬ አራት ዓመት ግድም ከሴብ ብላተር ሁለት ሚሊዮን ዶላር ተቀብሏል የሚል ቅሬታ ቀርቧል። የፊፋው ፕሬዚዳንት ለሚሼል ፕላቲኒ የተሰጠው የሦስት ዓመት አገልግሎት ድጎማ እንጂ የሙስና ድርጊት አይደለም ሲሉ አስተባብሏል። አድማጮች የስፖርት ጥንቅራችን በዚሁ ይጠናቀቃል። አዘጋጅቼ ያቀረብኩላችሁ ማንተጋፍቶት ስለሽነኝ መልካም ጊዜ፣ ጤና ይስጥልኝ።